ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ማሙሸት አማረ የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚደንት ናቸው። ድርጅታቸው በዘንድሮው የ2013 አገር አቀፍ ምርጫ ይሳተፋል። ስለ ምርጫው ተሳትፎ ከማንሳታቸው በፊት ድርጅታቸው እንደምን ከመላው አማራ ሕዝብ ድርጅት መአህድ ወደ መላው ኢትዮጵያ አንድነት ድርጅት መኢአድ እንዳመራ ያነሳሉ። መኢአድ ምስረታው ከመአህድ ነው መነሻው የመላው አማራ ህዝብ ድርጅት በአስራ ዘጠኝ ሰማንያ አራት ጥር አስራ አራት የተቋቋመ ቋመ ፓርቲ ነው። በዚህ መነሻነት እንግዲህ ሁሉም እንደሚያውቀው ያኔ ህወሀት ኢህአዴግ ስልጣን ላይ እንደመጣ ብዙ ችግር በሀገሪቱ ላይ ይደርስ ነበር። በተለያዩ አካባቢዎች የሚኖረው የአማራ ህዝብ በህወሀት መራሹ መንግስት ብዙ ግፍና በደል ይደርስበት ስለነበር ያንን ለኢትዮጵያ ህዝብና ለዓለም ህዝብ ለማሳወቅ ለራሱ መንግስት ነ ለሚባለውም ደግሞ ይሄ ትክክል አይደለም፣ የሚል ድምጽ ለማሰማትና የሚጠፋውን ይሄ የሰው ህይወት ለመታደግ የሚፈናቀለውን ህዝብ ደግሞ ወደ ነበረበት መረጋጋት እንዲኖርበት እንዳለበት ለማሳወቅ የተቋቋመ ፓርቲ ነው። በዚያ መሰረት እንግዲህ አስር አመት ከአስራ ዘጠኝ ሰማንያ አራት እስከ አስራ ዘጠኝ ዘጠና አራት ለአስር አመት ያክል በመሀድነት በፓርቲነት ሲያገለግል ቆየ። ሲሳተፍ፣ ሲያደራጅ እና ሲደራጅ ከቆየ በኋላ በአስራ ዘጠኝ ዘጠና አራት ደግሞ ያው የስም ለውጥ እና የፕሮግራም የመተለያ ደንብ ለውጥ የማዋቅር ለውጥ የተደረገበት ሂደት ነው ያለው። በዚያ በአስሩ አመት ጉዞ ውስጥ ግን በጣም ብዙ ዋጋ ብዙ መሥዋዕትነት ተከፍሎበታል። ያው እንደምታውቁት ጠመን ይዞ ከደገነ ኃይል ጋር ነበረ የሚደረገው ትግሉና እንግዲህ ከመሪው ፕሮፌሰር አስራት ጀምሮ እስከ ታችኛው ደረጃ ድረስ ያሉ ወጣቶች ችሎታቸውን ያጡበት ነው። አካላቸውን ያጡበት፣ ከሀገር የተሰደዱበት፣ ሀብትና ንብረታቸውን የተነጠቁበት፣ ከየመንግስት ተቋማት ከየትምህርት ቤት እንዲወጡ የማህድ አባል በመሆናቸው ብቻ እንዲወጡ እንዲባረሩ የተደረገበት ሂደት። በዚህ ሂደት መስዋዕትነት ከተከፈለ በኋላ በቀጣይነት ደግሞ ያው እንደምታስታውሱት በኦሮሞ ህዝብ ላይ ደግሞ እንደገና ኦነግ በሚል ኦነግም ከንትን ወጥቶ ስለነበረ ብዙ ወጣት ይታቸር ነበር። ብዙ ህዝብ እንዲሁ ይገደል ነበር። ሶማሌ እንዲሁ በጣም ብዙ ችግር፣ ብዙ ህዝብ ይገደል የሚገደልበት ሁኔታ ስለነበር፣ በአፋርም የአፋር ነጻ ውጪ፣ የሶማሌ ነጻ ውጪ በሚል የሲዳማ ነጻ ውጪ፣ የወላይታ ነጻ ውጪ፣ የጋምቢላ ነጻ ውጪ እንዲህ እንዲህ በሚሉ ህዝብ ላይ ተከታታይ የሆነ ጥቃት ሊፈጸም ስለነበረ ከእንግዲህ በጋራ ኢትዮጵያን ማዳን ይሻላል እና ወደ መላው ኢትዮጵያ አንድነት ድርጅት በፕሮግራሙ መሰረት ማር ላይ በተቀመጠው ፕሮግራም መሰረት በወቅቱ ያው እንደምታውቁት በህብረ ብሔር ፓርቲ መመስረት ስለማይችል ነው በአማራነት የሆነው። በኋላ ግን የመላው ኢትዮጵያ አንድነት ድርጅት ሆኖ እንዲዋቀርና በመላ ሀገሪቱ ተሳትፎ እንዲያደርግ ስለተፈቀደ የስም ለውጥ፣ የፕሮግራም ለውጥ፣ የመዋቅር ለውጥ፣ የአደረጃጀት ለውጥ ያደርጎበት ማሀድ ወደ መያት ተቀይሮ መታገሉን ጀመረ። እንግዲህ በመላው ሀገሪቱ በኦሮሚያ ክልል ክልል ተብሎ አሁን እንግዲህ በህዋት በተቀመጠው በኦሮሞ ክልል፣ በደቡብ ክልል፣ አፋር፣ ኢንሻንጉል፣ ትግራይ ክልል፣ አማራ ክልል በስፋት በመንቀሳቀስ ብዙ ጽህፈት ቤቶችን በመቅመትና በማደራጀት አንድ ነጥብ ሁለት ሚሊዮን አባላት አፍርቶ ሁለት መቶ ሰማኒያ ሶስት ጽህፈት ቤቶችን ከፍቶ በስራ ላይ በመንቀሳቀስ ይገኝ ነበር። በመላው አለምም እንግዲህ ወደ ሰላሳ ሰባት ቻፕተሮች ደግሞ እንደዚሁ ድጋፍ ሰጪ ማህበራት ተቋቁመው ትልቅና ሰፊ የሆነ የማደራጀት ስራ እና ትልቅ ፓርቲ አንጋፋ ፓርቲ ሆኖ ወጣ። በዚህ ሂደትም እንግዲህ ብዙ ዋጋ እንደዚሁ ተከፍሏል። እንደምታውቁት የአስራ ዘጠኝ ዘጠና ሰባትን ምርጫ በበላይነት እየመራ ብዙ ጩ በማቅረብም ብዙ አደረጃጀት በመፍጠርም አብዛኞቹ ትንንሽ ነበሩ እነሱን ሁሉ ተጋር አድርጎ የኢትዮጵያን ህዝብ የስልጣን ባለቤት ለማድረግ የኢትዮጵያን ህዝብ ልብ ቀልብ የሳበበት የገዛበት እንደነበረ ሁሉም የሚያውቀው ነው። በዚህ መሰረትም እንግዲህ ወደ ዘጠና አራት ፐርሰንት የሚሆነው ከምርጫ በኋላ ሰው የመኢአድ አባላት በሙሉ ተለጣቅሞ ያው እስር ቤት የገባበት ሂደት አለ። አብዛኛው የሚያድ አባል ነው። በዚያም እንትን በግፍ የእድሜ ልክ ክፍር ደኛ አብዛኞቹ የሚያድ አባላት ሙሉውን የእድሜ ልክ ክፍር ደኛ ነበር የተደረጉት። እንግዲህ ከእስር ቤት ከተወጣም በኋላ ያም እንደምታስታውቱት የተወሰኑ ሰዎች ከቅንጅቱ አፈንግጠው በመውጣት አዲስ ፓርቲ ሲመሰርቱ የመያደ አባላትና አመራርም ፓርቲያችንን ይዘን የቀጠልንበት ሂደት አለ። ከዚያ በኋላ ግዴ እስካሁን ድረስ እንዲሁ ከፍተኛ ዋጋ እየተከፈለ እየሰራን ያለንበት ሂደት ነው ያለው። ሁሉቱም እንድታውቁት እና እንደው የዚህ ሚዲያ ተከታታዮች እንድትረዱልን በሁለት ሺ ስምንት ሁለት ሺ ሰባት እንዲሁ የመያደ አባላት አመራር በሙሉ ተለቅመው ዋና ዋና አመራር የሚባሉት አንድ መቶ ሀያ የሚሆኑ አመራሮቹ በማዕከላዊ ቅሊንጦ ዘዋይና ቃሊቲ እስር ቤት ውስጥ ብዙ ግፍና መከራ ሲያዊ ነበረ። በዚህ መነሻነት እንግዲህ መአድን ለማዳከም ብዙ ስራ ተሰራ። በመላ ሀገሪቱ የነበሩት ሁለት መቶ ሰማኒያ ሶስት ጽህፈት ቤቶች ሙሉ በሙሉ ተዘጉ። አዲስ አበባ ያለው ቢሮ ብቻ ሲቀር ሌሎቹ ሁሉም እንዲዘጉ ተደረገ። አባሎች እንዲበተኑ ተደረገ። ቢሮውን ደግሞ በአምሳሉ ለፈጠራቸው ግለሰቦች በትክክል የህዋት አገልጋይ ለሆኑ ሁለትና ሶስት ሰዎች ሰጥቶ ብዙ መዳከም እና ብዙ ችግር ደርሶብን ነበር። ከእስር ቤት በኋላ ከሁለት ሺ አስር ከእስር ቤት ከወጣም በኋላ እንደገና መልሰን የነበረውን ለማደራጀት ብዙ ጊዜ ፈጀብን። ሁለት ሺ አስራ አንድ ዓመተ ምህረት እንግዲህ እኛ ወደ ፓርቲው ተመልሰን እንደገና ጠቅላላ ጉባኤ ተደርጎ በዚያ ጠቅላላ ጉባኤ መሰረት ሰርተን ጠቅላላ ጉባኤ ባረጋገጠው በሰጠው ኃላፊነት መሰረት እስካሁኑ አደቂቃ ድረስ እየሰራ ነው የምንገኘው። መያድ በኢትዮጵያ ፖለቲካ ውስጥ ትልቅ ስፍራ የነበረው ነው። ቅድም እንዳነሱት በአስራ ዘጠኝ ዘጠና ሰባቱም ይታወሳል በአሁኑ ወቅት ወደኋላ በምልሰት አት ሲመለከቱ የመያድ ውርሳ አሻራው እንደምን ይገልጡታል? በኢትዮጵያ የፖለቲካ ታሪክ ውስጥስ ምን አይነት ታሪካዊ ስፍራ አለው ይላሉ? ይህ እንግዲህ አሁን በግልጽ የሚታወቅ ነው። የኢትዮጵያ ሕዝብ በሚገባ የሚያውቀው ነው። እኛ ኢትዮጵያ ወደፊት መቀጠል እንዳለባት በእኩልነትና በዲሞክራሲያዊ ስርዓት ኢትዮጵያውያን መመራት እንዳለባቸው ረጅም አመታት ያለ ማቋረጥ ለሰላሳ አመት ም ያለሁበት ሌሎች ጓደኞቼና አጋሮቼ ያሉበት ትግል የትም ሳንሄድ ለረጅም ሰዓት በእስር ቤት ሚሄድ የተንገላጣል ብዙ ዋጋ ደግሞ ህይወታቸውን የሰጡ ወንድሞቻችን ህቶቻችን እንዳሉ ሆኖ እስካሁኑ አደቂቃ ድረስ እንግዲህ በኢትዮጵያ የፖለቲካ በዚህ በተለይ በዚህ ተዋት ኢህአዴግ መንግስት ውስጥ ከፍተኛውን የመጀመሪያውን የፖለቲካ መስመር ረድፍ ይዞ የሚገኘው መያት ነው፣ መህድ ነው፣ መያት ነው። ይህም እንግዲህ ምንድን ነው? አብዛኞቹ አሁን ያሉት የፖለቲካ ድርጅቶች በኢትዮጵያ ውስጥ ያሉት የፖለቲካ ድርጅቶች ሁሉም ማለት በሚያስችል መልኩ ፕሮግራማቸው፣ ማኒፌስቷቸው የተቀዳው የተጻፈው ከመያት ፕሮግራም ውስጥ ነው። የቃላትና የአቀማመጥ ሁኔታ ካልሆነ በስተቀር ከዚያ የተወሰደ ነው። አብዛኞቹ በተለያዩ ፓርቲዎች ውስጥ ያሉት ሰዎችም ግለሰቦችም ከማያት ከማህድ የወጡ ሰዎች ናቸው። በተለያየ ምክንያት አንዳንዶቹ በፍርሀት ሀገር ቅለው የሄዱ አንዳንዶቹ እዚህ አርሳቸው ተቀመጡ ሲሏቸው አርሶ የተቀመጡ አንዳንዶቹ ደግሞ አንጃ እየፈጠሩ የሄዱ ፓርቲዎች ናቸው። በብዙ እዚ እዚህ ሀገር ውስጥ ያሉት እና በአብዛኛው ፓርቲዎች ውስጥ የሚገኙት አመራሮች አባሎች፣ የመያት የመአድ አመራሮችና አባሎች ናቸው። ይህ እንግዲህ ስርዓቱ ሲያደርስብን በነበረው የውስጥ ጣልቃ ገብነት ይሰራብን የነበረው ሴራና ገባ አንዱ ምክንያት ሆኖ ማለት ነው። ሌላው የግለሰቦቹ ፍላጎት እና በፖለቲካ ውስጥ የነበራቸው ተሳትፎ ችግር ሲመጣ እየሸሹ ከአንዱ አንዱ እየተንቆራጠጡ እየሄዱ የተፈጸመበት ሂደት ነው እና በዚህ ሀገር የፖለቲካ ሂደት ውስጥ እኛ በደረስንበት ምንያት ትልቅ አሻራ ትልቅ አስተዋጽኦ ለሀገር ለሕዝብ አበርክቷል የሚሰማ ስለሌለ የሚቀበል ስለሌለ ነው እንጂ በመሃድ አስተሳሰብና አመለካከት ቢሆን ኖሮ ሀገራችን አሁን ላለችበት ማደርስም ነበር። የተሻለ አመራር እንዲመጣ የተሻለ ስርዓት ኢትዮጵያ ውስጥ እንዲመሰረት ዜጎች በእኩልነት በዲሞክራሲ በፍትህ እኩል ሆነው በኢኮኖሚ እኩል ተጠቃሚ ሆነ የሚኖርበትን ምክር፣ የፖለቲካ አስተሳሰብ ለህዝባችን፣ ለሚመለከታቸው አካል ሁሉ ስናቀርብ የቆየን ነው። ይሄ ሁሉ አስተዋጽኦአችን እንግዲህ ሪከርድ ሆኖ ተቀመጠ ነው። ወደፊት በታሪክ መልኩም የሚወጣ ሊሆን ይችላል ሚዲያዎች የዘገቡት ነው ህዝቡም ይህንን ያውቃል በዚህ መሰረት ነው እንግዲህ አሻራችን አለ በኢትዮጵያ ፖለቲካ ውስጥ ቀዳሚ አሻራ አለን ብለን የምናስበውና የምንፈልገው በዘንድሮስ የሁለት ሺህ አስራ ሶስት ምርጫ ምን ያህል እጩ ተወዳዳሪዎችን በሀገር አቀፍና በክልል ደረጃ አስመዝግባችኋል ድርጅቶ መያድ ምን ያህል የምክር ቤት ወንበሮችን እናገኛለን የሚል ተስፋ ነው ያለው ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ ሁለት ሺ አስራ ሶስትን ስናየው ሀገር አቀፍ ምርጫ እየተባለ የሚባሉን መያድ አይቀበልም ሀገር አቀፍ ምርጫ አይደለም አሁን እየተደረገ ያለው ምክንያቱም ሀገር አቀፍ ምርጫ ማለት በመላ ሀገሪቱ በሁሉም አካባቢ ምርጫዎች ሲደረጉ ነው ሀገር አቀፍ ምርጫ የሚባለው አሁን ለምሳሌ ከሀገሪቱ አንዱ አካባቢ ትግራይ ክልል ሙሉ በሙሉ ምርጫ የለም ቤንሻንጉል አካባቢ እንደዚሁ ምርጫ የለም በጦርነት ውስጥ ነው ያለው በኮማንድ ፖስት ውስጥ ነው ያለው። ኦሮሚያ ክልል ደግሞ የተወሰነ ተከፍቷል፣ ግን ሙሉ በሙሉ ተወዳዳሪ የለም። ስለዚህ አሁን ሶማሌና አፋር ክልል እየተፈጠረ ያለውን ሁኔታ ስናይ ምርጫ እንዴት ሊካሄድ ይችላል? ሁለቱም ቦታዎች ላይ ደግሞ ምርጫ ቦርድ ባስቀመጠው ምንም አይነት የምርጫ ጣቢያ አልተከፈተም፣ ዜሮ ነው ብሎናል። አሁን ሳምንት ዕለት ከአራት ቀን በፊት በነበረው ስብሰባ ጣቢያ እንደሌለ የተቀመጠበት ሂደት አለ። አሁን ደግሞ ሸዋ ውስጥ እየተፈጠረ ያለውን ሁኔታ ስናይ በአጠቃላይ ሀገር አቀፍ ምርጫ በመባል ያስችለዋል ወይ ብለን ስንል እንኳን ሀገር አቀፍ ምርጫ የምርጫ ሽታ እንኳን የሌለው እየሆነ ነው ያገኘ ነው። እና ይሄ የሀገራችንን ተጨባጭ ሁኔታ ያላገናዘበ ነገር ግን በዚህ አጋጣሚ አሸንፈን ወይም ደግሞ ምርጫ ወስደን ኮረጆ ወስደን ሌሎች ባልተወዳደሩበት ባልተሳተፉበት አሸነፍን ብለን እንቀጥላለን የሚል ተስፋ ካልሆነ በስተቀር የለም። በእኛ በኩል ግን ይሄ ምርጫ ይደረጋል ተብሎ ከተባለ አሁን ባለው ተጨባጭ ሁኔታ አራት መቶ ሰባ የሚሆኑ እጩ ተወዳዳሪችን አቅርበናል። በዚህም መሰረት በሁሉም አካባቢ ትልቅ ተቀባይነት እያገኘን ያለ ነው። ደቡብ ክልል የሚያት መሰረት ነው። አማራ ክልልም እንደዚሁ ነው። አዲስ አበባም በጣም ጥሩ ላይ ያለ ነው። አፋር አለ፣ ድሬዳዋና ሀረር አለን። ኦሮሚያ ክልል እንዲሁ የተወሰኑ ወረዳዎች ላይ ሪዛይን ያደረጉት በሙሉ ካደረጉ በኋላ የተወሰኑት ለመወዳደር የቆረጡ አካባቢ አንድን ትንሽ በዚህ መነሻነት እንግዲህ ይህንን ታዲያ እንቅስቃሴያችንን እያደረግን ያለ ነው። በዚህ መካከል ደግሞ እጅግ በጣም ብዙ ተግዳሮቶች ለዚሁም እንኳን እየገጠሙ ያሉት አሁን ተገልዞን ላይ ይህን ሰሞን ዘጠኝ አመራሮች ታፍረዋል። በቀስቀሳ ላይ እያሉ ብቀስቀሳችሉም ይሄ የነፍጠኛ ድርጅት ነው፣ አሃዳዊ መንግስት ልታመጡብን ነው በሚል እዚህ ያሉ አመራሮች አፍረዋል። ይህንን ለምርጫ ቦርድም ለዚያ ላሉት ባለስልጣንም በደብዳቤ አስገብተናል። ጎንደር አካባቢ እንደዚሁ እንቅስቃሴያችንን ስናደርግ በአመራሮቻችን ላይ በቤታቸው ላይ ጥይት ይተኮሳል። እንቅስቃሴን እየተከለከልን ያለ ነው እና በእኛ በኩል እንግዲህ ታሸንፋላቸው የምን ያህል ለሚለው እውነቱን ለመናገር በእኛ ባለን የሕዝብ ተቀባይነት ባቀረብንባቸው ጠንካራ ወረዳዎችና የምርጫ ክልሎች ውስጥ እንደምናሸንፍ የሕዝቡን የተቀባይነት ምልከታ አይተናል። ተቀባይነቱ በጣም ከፍተኛ ሆኗል። አሁን በምናደርጋቸው ቅስቀሳዎች ህዝቡ ድርጅታችንን መያዝ ነው እያለ እንዲሁም ሌሎች ድርጅቶችን እንትን እኛንም ራሱ በሚያስደምመንና በሚያስገርመን በጣምም ደግሞ ካልጠበቅ ነው በላይ ትልቅ ከፍተኛ የሆነ የህዝብ ድጋፍ አግኝተንበታል። እንግዲህ በዚሁ መሰረት ይካሄዳል ከተባለ ከፍተኛ ቁጥር እናገኛለን። ነገር ግን ለመንግስት መሰረታ የሚያበቃ ይሆናል ወይ ብለህ ብትጠይቀኝ እሱ የማይሆን ነው። ኢትዮጵያ ውስጥ አሁን ማንም ማንም ፓርቲ ኢትዮጵያ ውስጥ ለብቻው መንግስት ለማቆም መንግስት ለመመስረት የሚያስችል ድምፅ ያገኛል ወይ ቢባል የማይሆን ጉዳይ ነው የሚሆነው። ለምን ያለው ተጨባጭ ሁኔታ አያሳየው። እኛ ግን ከፍተኛ ቁጥር ያለው እናገኛለን ከሌሎች ወዳጅ ድርጅቶች ጋራ መርጠን፣ ወዳጅ ድርጅት የምንላቸው እንግዲህ ሰሌክት አድርገን እነሱም የሚያገኙትን እኛም የምናገኘውን ይዘን አንድ የጥምር መንግስት ኢትዮጵያ ውስጥ መመስረት የሚቻልበትን ሁኔታ እናመቻቻለን። በዚህም እየተንቀሳቀስን ያለ ነው። አቶ ማሙሼት አማረ የመላው ኢትዮጵያ አንድነት ድርጅት ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። ምለስትል እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።